ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በየዓመቱ ጃንዋሪ 26 አውስትራሊያ ውስጥ ተከብሮ የሚውለውን የአውስትራሊያ ቀን አስመልክቶ ጠቅላይ ሚኒስትር ስኮት ሞሪሰን ለመላው አውስትራሊያውያን መልካም ምኝታቸውን ገልጠዋል። We are one, but we are many, and from all the lands on earth we come, we share a dream and sing with one voice. I am, you are, we are Australian. And the Australian ሥልሳ ሺህ ዓመታትን ካስቆጠረ ጥንታዊ ምድር ታሪክ ጋር የተቆራኘንን ብሔራዊ ታሪካችን መነሻው በዓለም ውስጥ ጥንታዊ ከሆነና በመቀጠልም ላይ ካለ ታሪክ ነው። የቅርቡ ዘመን ምዕራፍ የተጻፈው በብርቱ ሥራ ተስፋና ወኔ በየትኛውም ስፍራ ባሉ ነጻ ሕዝቦች ሁሉ የሚቀናባትን አገር በጋራ ባቆሙ በሚሊዮኖች የሚቈጠሩ ዜጎች ነው። እኛ ነፃ ዝንቅና በዲሞክራሲያዊ ሳቢዎች የሚያምኑና ይዘው ያሉ ሌሎችን በዝርያ፣ በሃይማኖት፣ በፆታ፣ በወሲባዊ ፈርጅ፣ ዕድሜ፣ የግብረ አካል ጉዳት ወይም ገቢዎች ሳይለዩ በስብና ብቻ የሚመለከቱ ሰዎችን ተቀባዮች ነን። በቅርብ ጊዜያት ዳግም እንደ ተረዳ ነው ታሪካችን የስኬትና ጎስቁልና፣ የጥረትና ላብ፣ የብልጽግናና ትግል እንዲሁም የሕዝባችን በምድር ላይ የአይበገሬና ውብ አህጉር ፍልሚያ ታሪክ ነው። ይህን የአውስትራሊያ ቀን የምናከብረው በቅርብ ወራት ውስጥ የደን ቃጠሎዎችን በተፋለሙ ማኅበረሰባትን በታደጉ የዱር እንስሳትን በተከባከቡና የደን ቃጠሎዎች እገዛና የመልሶ ማቋቋም ጥረቶችን ለከወኑ አውስትራሊያውያን መጎስ በማላበስ ነው። በጎ ፈቃደኞቻችንና ግልጋሎት ሰጪዎቻችን የአውስትሬልያ ነፍስ መስታወት ናቸው። አንዳችን አንዳችንን በበዛ ቸርነት መደገፍ የሕዝባችን ባሕሪ አካል የሆነው አይበገሬነት ነጸብራቅ ነው። ጥንካሬያችንን በዚህ በጋ ወቅት ራሳቸውን ከሰጡት በመንቀስ እኛ እኛን እንድንሆን ለቀረጹን እሴቶቻችን ዳግም ራሳችንን እንሰጣለን። ቤተሰቦቻችን ከአስር ሺህ ዓመታት በፊት ከትውልዶች በፊት ወይም የአውስትራሊያን ዜግነት ቃል ኪዳን ዛሬ የገቡ ይሆኑ። ሁላችንም በዚች ነጻና ሰላማዊ ምድር ኩራት ሊሰማን ይገባል። የምናደርሳቸው የበዙ ምስጋናዎች እንዳሉን ሁሉ አያሌ ጥረቶቹንም ግድ የሚሉን ሁነቶችም አሉ። መልካም የአውስትራሊያ ቀን። ስኮት ሞሪሰን፣ የአውስትራሊያ ጠቅላይ ሚኒስትር። We are one. All oh, the lands on earth we come, we share a dream, and sing with one voice. I am, you are, we are Australian. is teine peru, የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.